የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 7 2015 ዓ ም ዝግጅታችን ጀመረ። ቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ። የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው። በቀይ ባህር አካባቢ ስላለው ጂኦፖለቲካ ካነጋገርናቸው ምሁራን መካከል አንዱ የሆኑትን በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ይበልጡ ነው የእኛን የጎዳን ጦርነቱ ነው። ምክንያቱም ከጦርነት ጋር ተያይዞ አብዛኛው ቦታዎች በውጭ በኤምባሲዎች የጉዞ ክልከላ አለባቸው። የጉዞ ክልከላ እያለ ብዙ የውጭ ሀገር ያሉ የቱር ኦፕሬተሮች ኢትዮጵያን እንደ መዳረሻ መሸጥ ከችሉ፣ ምክንያቱም የኢንሹራንስ ሽፋን ስለማያገኙ በዚህ እዚህ ምክንያት እስካሁን ድረስ አላገገመም። አሁን ደግሞ የሰማችኋቸው የኢትዮጵያ እስጎብኚ ድርጅቶች ማህበር ፕሬዚዳንት የሆኑትን ወይዘሮ አንድነት ፈለቀ ነው። በክልላዊ ግጭቶች ከስጋት ያልወጣው የኢትዮጵያ ቱሪዝም ያሉበትን ፈተናዎች የሚያስቃኝ ዘገባም አዘጋጅተናል። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ ሁድ ነሐሴ 7 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ባልደረባዬ ደረጀ ደስታ ዛሬ አብሮኝ የለም። በመሆኑም ምሽቱን በማስተናገድ አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ። ክብራትና ክብራን ከምሽቱ ዜና ጋር እንግዶልህ ነኝ። በሱዳን ዳርፉር በፈጥኖ ድራሽ ኃይሉ የተሰነዘረ ጥቃትን ተከትሎ በመቶ የሚቆጠሩ ሰዎች ዋና ከተማዋን ኒያላ ለቀው መውጣታቸውን ነዋሪዎቹ ለኤፍፒ ዜና ወኪል ተናግረዋል። የተተኮሱ ሮኬቶች መኖሪያ ቤቶች ላይ አርፈዋል ሲሉ ነዋሪዎቹ ጨምረው ገልጸዋል። ዳርፉር እና የሱዳን ዋና ከተማ ካርቱም በአገሪቱ ሰራዊት እና በፈጥኖ ድራሽ ኃይሉ መካከል እየተደረገ ባለው ውጊያ ከፍተኛ ጉዳት ደርሶባቸዋል። የሱዳን ሁለተኛ ከተማና የምዕራብ ዳርፉር ዋና ከተማ ከሆነችው ኒያላ በመቶ የሚቆጠሩ ሰዎች ለቀው በመውጣት ላይ መሆናቸውን ነዋሪዎች ተናግረዋል። በሱዳን ግጭቱ ሚያዝያ ሰባት ከጀመረው ወዲህ 3900 ሰዎች እንደሞቱ የትጥቅ ግጭት አካባቢዎች ዳታ ፕሮጀክት የተሰኘው ተቋም አስታውቋል። ተመድ በበኩሉ ከአራት ሚሊዮን በላይ ሰዎች መፈናቀሏቸውን አስታውቋል። ዳርፉር በታሪኳ ከፍተኛ ደም ፋሰስን አይታለች። ከ20 ዓመታት በፊት የቀድሞ ፕሬዝደንት ኦማር አልበሽር አረብ ያልሆኑትን ሱዳናውያን ለማጥፋት በሚል የአረብ ጎሳ ሚሊሻዎችን እንዲዘምቱ አድርገው ከፍተኛ እልቂት ተፈጽሟል። አሁንም በፈጥኖ ደራሽ ኃይሉና በአረብ ሚሊሻዎች እልቂት በመፈጸም ላይ ነው ሲሉ የተለያዩ ወገኖች ክስ ያሰማሉ። አንድ ሕፃንን ጨምሮ ቢያንስ ሁለት ቱኒዚያውያን በአገሪቱ ባህር ዳርቻ በደረሰ የጀልባ አደጋ ሕይወታቸው ማለፉን የአገሪቱ የባህር ድንበር ጥባቂ ኃይል አስታውቋል። ጀልባዋ 20 የሚሆኑ የቱኒዚያ ፍልሰተኞችን ይዛ ወደ አውሮፓ ለማቅናት ሙከራ ላይ ነበረች። ከመነሳቷ ጥቂት እንደቆየች መገልበጧን የባህር ድንበር ጠባቂ ኃይሉ ገልጿል። የአንድ የ20 ዓመት ጎልማሳ እና የአንድ ጨቅላ ሕፃን አስክሬን ማግኘቱን ኃይሉ አስታውቋል። 13 ፍልሰተኞች ሲገኙ፣ አምስት የሚሆኑትን ለማግኘት ፍለጋው ቀጥሏል። በዚህ ዓመት ብቻ በሜዲትራኒያን ባህር ላይ ወደ አውሮፓ ለመሻገር የሞከሩ 1800 ፍልሰተኞች ሕይወታቸውን እንዳጡ ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። በተያያዥ ዜና 65 ፍልሰተኞችን ይዞ በእንግሊዝ የባህር ወሽመጥ ላይ ሲጓዝ የነበረ ጀልባ ትናንት ተገልብጦ ስድስት ሰዎች ሕይወታቸውን አጥተዋል። ሁለት ፍልሰተኞች የደረሱበት አልታወቀም ተብሏል። ስድስቱ በአደጋው ሕይወታቸውን ያጡት የአፍጋኒስታን ዜጎች እንደሆኑ የቢቢሲ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በራስ ገዟ ሶማሌላንድ ከተቃዋሚው ሚሊሻ ጋር በተደረገ ውጊያ ዘጠኝ የፖሊስ አባላት መገደላቸው ታውቋል። ከመዲናዋ ሀርጌሳ 95 ኪሎ ሜትር ርቀት ላይ በተደረገው ውጊያ 30 የሚሆኑ የፖሊስ አባላትን በደፈጣ ካጠቁ በኋላ ዘጠኙን ገድለዋል ተብሏል። ዋዳኒ በመባል የሚጠራው ዋናው የተቃዋሚ ፓርቲ ለጥቃቱ ተጠያቂ እንደሆነ የአገር ውስጥ ሚኒስትሩ መሐመድ አህመድ ተናግረዋል። የፓርቲው መሪ አብዱራህማን ኢሮ ሚሊሻዎቹን አስጠግተዋል ሲሉ ከሰዋል። ኢሮ ክሱን አስተባብለው ሁሉም ኃይሎች ትጥቅ እንዲፈቱ ጥሪ አድርገዋል። ቀድሞ በእንግሊዝ ጥበቃ ስር ትተዳደር የነበረችው የሶማሌ ላንድ ግዛት ከእንደ አውሮፓውያን አቆጣጠር 1992 ጀምሮ ከሶማሊያ ነጻነቷን ብታወጅም ዓለም እውቅና አልሰጣትም። በእገታ ላይ ያሉት የኒጄር ፕሬዚደንት መሐመድ ባዙም በዶክተራቸው እንደተጎበኙ ሲገለጥ የናይጄሪያ የሃይማኖት መሪዎች በመፈንቅለ መንግስት ስልጣን የተቆጣጠሩትን ወታደሮች አነጋግረዋል። የእስልምና ሃይማኖት መሪዎቹ ወደ ኒጀር መዲና ኒያሜ ያቀኑት የቀጠናው የኢኮኖሚ ማህበረሰብ ኤኮዋስ የወቅቱ መሪ በሆኑት የናይጄሪያው ፕሬዝደንት ቦላቲንቡ ይሁንታ መሆኑን ኤኤፍፒ ምንጮቹን ጠቅሶ ዘግቧል። በኒጀር ህገ መንግስታዊ ስርዓቱን ለመመለስ በሚል የቀጠናው ጦር በተጠንቀቅ እንዲቆም ኤኮዋስ ውሳኔ አሳልፎ ነበር። ትናንት ቅዳሜ ግን የኤኳ ስብሰባ በታቀደለት መሰረት ሳይካሄድ ቀርቷል ተብሏል። የቀጠናው ጦር ጣልቃ የሚገባ ከሆነ ባዙምን እንገላለን ሲል ሁንታው ዝቶ ነበር። የ63 ዓመቱ ባዙም ከሶስት ሳምንት በፊት በፕሬዝደንታዊ ጥበቃ ኃይሉ መፈንቅለ መንግሥት ተካሂዶባቸው ከነ ቤተሰቦቻቸው መኖሪያቸው ውስጥ በቁም ስር ላይ ይገኛሉ። ባዙምን የጎበኙት ሐኪም ለእርሳቸውና ለቤተሰባቸው ምግብ ይዘው እንደሄዱ ታውቋል። የቀድሞ ፕሬዝደንትና ቤተሰቦቻቸው በቤት ውስጥ ያለው ምግብ አልቆባቸዋል የሚሉ ዘገባዎች ሰሞኑን ሲወጡ ሰንብተዋል። የሰብአዊ መብት ድርጅቱ ሂዩማን ራይትስ ዎች በሳምንቱ መጀመሪያ ላይ ባዙምን እንዳነጋገራቸው አስታውቋል። ከነ ቤተሰባቸው ኢሰብአዊና ጨካኝ አያያዝ ውስጥ እንዳሉ ባዙም ተናግረዋል። በመጨረሻ አድማጮች፣ በአሜሪካ በማዊ ሀዋይ ደሴት በዚህ ሳምንት በተነሳው የእሳት አደጋ የሞቱ ሰዎች ቁጥር እስከ ትናንት ምሽት ድረስ 93 መድረሱ ታውቋል። ባለሥልጣናት ለዜና ሰዎች እንደተናገሩት ከሆነ የሟቾች ቁጥር ከተጠቀሰውም ሊጨምር ይችላል። በደሴቲቱ ሀዋይ የተነሳው የእሳት ቃጠሎ በፍጥነት በመዛመቱ በሺዎች የሚቆጠሩ ነዋሪዎች ቤታቸውን ጥለው ሸሽተዋል። የደሴቲቱ ፖሊስ አዛዥ እንደተናገሩት በውሻ እየተረዱ ያደረጉት አሰሳ እስካሁን የሸፈነው ሶስት በመቶ የሚሆነውን አካባቢ ብቻ ነው። ስለዚህም የሟቾች ቁጥር መጨመሩ የማይቀር መሆኑን ገልጸዋል። ክቡራትና ክቡራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ዜናውን ያሰማዋችሁ እንግዲ ወልዴ ነኝ። መልካም ምሽት። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 7 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው እንግዲህ ዛሬም የተለያዩ ጉዳዮችን እያነሳን እንወያያለን። በምናነሳቸው ሀሳቦች ዙሪያ ማስተያየት እንዲሰጡን የሚመለከታቸውን ባለሙያዎችም አነጋግረናል። አሁን ወደ መጀመሪያው ቅንብራችን ነው የምናልፈው። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጩ ፖለቲካ የአፍሪካ ቀንድ እና የቀይ ባህር አካባቢ ከመልክዓ ምድራዊ ዘርፈ ብዙ ፋይዳ አኳያ የተለያዩ ዓለማዊ ኃይሎች ፍላጎቶችና ጥቅሞች መስህብ እንዲሁም መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋጭ የሆነውን የነኚህን ሉላዊ ኃይሎች ፍላጎቶችና ጥቅሞች ታሳቢ በማድረግ የሕዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምፅ ያነጋገራቸው ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ልዕለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህም ጋር በተያያዘ በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብድራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመረው ስለመምጣቱ መምጣቱ ያመለክታሉ። አስማማዋዬ ነው። በጉዳዩ ላይ ሁለቱን ምሁራን አነጋግሮ ተከታዩን ዘገባ አዘጋጅቷል። የቀይ ባህር መልክዓ ምድራዊ አቀማመጥ የአፍሪካ ቀንድ ሀገራትን ከመካከለኛው ምስራቅና ከአውሮፓ ሀገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት ይህ ስትራቴጂካዊ ስፍራ በተለይ ለአካባቢ ሀገራት የሰላምና ደህንነት ሁኔታና ና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የሀያላን ሀገራትን የፖሊሲ ትኩረት ስቧል። በዓለም ላይ በዘጠኝ አስር አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ አለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኙበት ነው። የስዊዝ ቦይ የምንለው ግብፅ አካባቢ ያለው እና የባብኤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኙበትም አካባቢ ነው እና ይሄ የዓለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም በአንድ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው የመተላለፊ ይህ ንግድ ማሳለጫ መስመር ነው ብለን በአጭሩ ንገልጸው እንችላለን ፋይዳውን። አብዱራማን ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ። በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል። በተለይ የቻይና እድገት የኢኮኖሚና የወታደራዊ እድገት፣ የቻይና የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉወንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ፣ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጥቅም ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለ ነው ማለት ነው። እና ይህን ያለ ነው ጊዜ የሽግግር ጊዜ ሊባል ይቻላል። ጊዜ እንግዲህ ከአንድ በአሜሪካ የሚተዳደር አለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድረው የሚችል አለም እየታየ ነው ያሉ እና በዚህ ምክንያት ይነቱ እንግዲህ ለነዚህ ሀገራት ሲሆኑም ለዛ አፍሪካ ቀንድ የሚኖሩት ሕዝቦች በጣም ዜ ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከመስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉት በአሁኑ ጊዜ። ባለፉት ሁለት አስርት ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህርን መልክዓ ምድራዊ ፋይዳ ማዕከል ያደረጉ በርካታ ለውጦች ተካሂደዋል። ከኒህም ውስጥ የቻይና ተገዳዳሪነት ያለመቋረጥ መቀጠል በሎላዊ የኃይል ሚዛን ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ አገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ አገራት ለሌሎች አገራት ወታደራዊ እንቅስቃሴዎች የማከራየት ልምድ መጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉም። ባለፉት ሁለት አስርት ዓመታት አካባቢ ጀምሮ የተፈጠሩ እውነቶች የባህር በር በተለይ በጅቡቲ አካባቢ ላይ፣ ኤርትራ ላይ፣ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግሥት አለመኖሩን ተከትሎ ሃርጌሳ ሶማሌላንድን በነፃነት የመንቀሳቀስ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደምታውቁ ከአስር ማያንሱ አፍሪካ ቀንድ አካባቢ የቀይ ባህርን ተከትለው ወደ ተከራይተው ወታደራዊ የጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ጎራ ሊሰልፉ የሚችሉ አንዳንድ ጊዜም ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ ያሰፋፈራቸው በአካባቢው ያለ ሽብርተኝነትን፣ የባህር ላይ ውንብድና ለመከላከል በቀጠና ያሉ ሀገራትንም ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነፃ የሆነ ምሳ የለም፣ ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢ ተጽዕኖ ፈጣሪ ሆኖ ለመቀጠል በዲፕሎማሲያዊ ግንኙነቶች በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ። የቀጣናው ፖለቲካ ተንታኝ የሆኑት አብዱራማን ሰይድ ሌላ ያለን ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ ለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ። እነዚህ ትላላቅ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና የሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው ወደ አሜሪካም ሊሄድ የሚችል ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ አዲስ ኬዮስ ይፈጠራል። እዛ በአዲስ ኬዮስ ደግሞ ብዙ እልቂት ህዝቡ ላይ ሊፈጠር ይችላል ግን ጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች። በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ ከፍተኛ ጠቀሜታ ያላቸውን የሰሃል የአፍሪካ ቀንድና የቀይ ባህር ቀጠናና ጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ። ከጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ፣ ሱዳንን ደቡብ ሱዳን ማንሳት እንችላለን። ሶማሊያ ውስጥ ሶማሌላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች እየተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አሁንታዊም አስተዋጽኦ የሚያደርጉበትን ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ኃይሎች እጅም ይባል አይደለም፣ ምን የራሳቸውን ፍላጎት ለማሳካት በሚያደርጉት እንቅስቃሴ እና በሚሰጥቷቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት ቃሴዎችን ሲያደርጉ እናስተውላለን እና በአካባቢ እየተፈጠሩ ያሉ እውነቶች አንድም ከውስጥ የመነጩ ከባል ሀገራት ታካይዞ አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትና ደግሞ በአብዛኛው ደግሞ ከውጭ በሚመጡ ተጽዕኖች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ ለመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዢ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለጌታ ከማሰብ ባሻገር ጊዜያዊ የሆነውን መፍትሄ በማፈላለግ አብሯቸው በአጋርነት የሚሰሩ ለጥቅም የሚተባበሯቸው መንግስታት ኢንትረስት ለማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንን ምስል ውጭ ያለውን ኃይል ብቻ የረባሱ ፍላጎት ለማስከበር የሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ብሌም ክሱን ወደዛ ማስኬድ የሚለብ ቁጭ ብለው የጋዳ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ ሁለት ሶስት ወር የድንበር ተሻጋሪ ሴኪዩሪቲ ትራንስናሽናል ሴኪዩሪቲ ኢሹስ ምንላቸው ድንበር ተሻጋሪ የሆኑ የደህንነት እና የጸጥታ ጉዳዮች ላይ በጋራ በመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ርቀት እናያለን። ግን ከዛ በኋላ ደግሞ የመጡ ሁኔታዎችን ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለው ወይ ብለ ጥያቄ ሊታነስ ያደርጋል እና በአጠቃላይ አህጉሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ የአንቀላፋ አይነት ማስተባበር ሚና ያለው አህጉራዊም ቀጠናዊ ድርጅቶች መኖር የበለጠ የውጭ ሀይሎች የራሳቸውን ኢንትረስት ቀይ ባህር አካባቢ ያለውን ከማስጠበቅ ባሻገር ሀገራት የውስጥ ጉዳይ ጣልቃ በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስከተል የሚያስችሉ ስርዓቶች በደንብ ገዥ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ እድል ሰጥቷል ለማለት ትፈልጋለሁ። ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናኸሪያነቱ ቀድሞም ቢሆን የሰላምና ጸጥታ ችግር መገለጫዎች የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል ይላሉም። ከሊቢያን መፍረስ በኋላና ማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ፣ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሽኩቻ መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩን፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ አሁን ሱዳን፣ ከዛ ከኢትዮጵያ ጋር ተገናኘ እዛ ጅቡቲ፣ ሶማሊያ፣ ሶማሊላንድ እያለ ሌላ ሳምሮን ኮንፍሊክት ጨምር በጣም ምቹ የሆነ የግጭት ኢንተርፕርነሮችን መጥቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ የአስተሳሰብ ፖለቲካሪዎች ኢምፖዝ በማድረግ ብሔራዊ ጥቅሙን ብቻ ታሳቢ አድርጎ ኤክስፕሎይት ለማድረግ ለመበዝበዝ ላሰበ ማንኛውም ሕጋዊም ሆነ ሕጋ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለ፣ በቀይ ባህርና የአፍሪካ ቀንድ ቀጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢው ተቋማትና ዓለም አቀፍ ዲፕሎማሲ የመጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ አገሮች የጋራ ልማት ትብብር ይጋድ ራሷን አግላ የቆየችው ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጠናዊ ተቋም የማነቃቃት ሀሳብ እንደያዘች ማስታወቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣ ከደም አፋሳሹ የኢትዮ ኤርትራ ድንበር ጦርነት በኋላ ሰላምም ጦርነትም ያልነበረበትን ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ። ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደውም እንደ ስጋት ለሌላው የዓለም ምዕራብ መር ኃይል አስተላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል ወይም መነሳሳትን ያየንበትን ጊዜ ማንሳት እንችላለን። ከጥላትነት መንፈስ ወጥቶ አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት ከሌሎች ኃይሎች ጣልቃ ገብነት የጸዳና ለህዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት ሊጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበት እና ነገሮች በተገላቢጦች የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ። በግብጽ፣ በሌሎች በአሜሪካ ኃይሎች በሳውዲ የተተካበት በጣም አጭር በሚባል ጊዜዎች ብዙ ነገር የተለዋወጥበትን እውነት እናያለን። ያንን ስናይ የኤርትራ በዚህ መልኩ በተለይም ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ ሱዳን ውስጥ አሁን ባለው ሰላሙን የማፈላለግ ሂደት ውስጥ የምታደርገውንም እንቅስቃሴ ስናይ፣ አሉታም በአዎንታዊ መልኩ ሊገለጽ በሚችሉት በሁለቱ ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር ለዲያሎግ ለዲፕሎማሲ በር የከፈተ ተምሳሌ የሆኑ ጉዳዮችን እናያለን። ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለአገሪቱና ለቀጠናው ይዞት የሚመጣው ድል እንደሚኖር ይጠቁማሉ። ዳሩ ግን የአገሪቱ መሪ ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን አገራት ወደ ተጣራሪ ጎራ አስተላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም ባጸፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ። ፕሬዝደንት ኢሳያስ በአሁኑ ጊዜ ኦኬ እኔ የእናንተ ነኝ እናንተ ሙሉን እኛ እኛ ደግሞ ከእናንተ ጋር ነን የሚል ነው። እንግዲህ ይህን አቋም ከጥገኝነቱን ራቅ ብሎ ካየ ነው ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል፣ የዓለም ክፍል አንታጎናይዝ አድርገ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ በተቻለ ያህል ኒውትራል ሆነ የአንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሚያ ሰጥተህ ለመስራት የሚያበቃ አገርስ መሰረት ብቻ ነው። እንደዛ ካላደረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ እሱ ሲካሄድ ደግሞ ሌላ ውሳኔ ሊመጣ ይችላል እና የፕሬዝደንት ኢሳያስ ፍጹም የራሽያንና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይሄን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከኩ አንዳቸው ሀይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስሉት እነሱ ናቸው። ሁለቱ ሀገሮች የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል፣ ከሌላው ሊሆን ይችላል። ግን አትሊስት የነሱ እሱን የጋራ ጥቅማቸው ደግሞ በራሳቸው የሚያስከብርበት ሁኔታዎች መፍጠር አለባቸው። እንደዛ ካደረጉ ብዙ ችግር ሊያጋጥማቸው ይቻላል። እንደዛ ካላደረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው። ዶክተር ሳሙኤል ተፈራ ሩሲያ በዩክሬን የምታካሄደው ጦርነት በቀይ ባህር ፖለቲካም ላይ ያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነፃነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካራቸው ለቀጠናው ፖለቲካ አለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ። ምናልባት በጦር መሳሪያ የሚገለጽ በጦርነት የሚገለጽ ከፍተጫ ያለፈ ጉዳይ ለጊዜው እንትም ባይንም ባይፈ የተከሰተ ባይሆንም ወደፊት ግን ያይከሰታል የሚል ፍራቻና ስጋት አለ። ሶማሌላንድ እንደዚሁ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዝሮው ያሉ ከዝሮውም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትም ደግሞ ፍላጎቶቻቸውን እያሳዩ ነው። እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር ከዛ ባሻገር የቻይናና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለውም የቴክኒካል ኮኦፕሬሽን ድጋፍ በመስጠት በሚል ፕሪቴክስት ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሊላንድ ፓርትነርሺፕ አክት ብሎ የዛሬ ሁለት ዓመት ይመስለኛል ባደረጉት ስምምነት የሶማሊያን አይ ታላቋን ምንድነው አንድ ዋን ሶማሊያ ፖሊሲ አንድ ሶማሊያ ዎች ፖሊሲን እናራምዳለን ቢሉም፣ ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው የመከላከያው ዲፌንስ ፎርስ፣ ሰብዓዊ እርዳታ ሚኒስትር ዩስድ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሊላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው፣ በዛ ስምምነት የሶማሊላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት በጎ ያለሆነ ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ እዚህ ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይናና በአሜሪካ ጎራ የሚያሰልፍ የለበለጠ ርቂት ጥፋት የፖለቲካ ልዩነት መስፋት፣ ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገመት የሚሳነን አይደለም። በቀንዱ አካባቢ ጂኦፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቀራርበው መስራት እንዳለባቸው ምሁራኑ ይመክራሉ። በተለይ አሁን በሚስተዋለው አለም ዓለም አቀፋዊ ሁኔታም ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባሕር መልክዓ ምድር ተጋሪውን የአፍሪካ ቀንድ ሀገራት ለጋራ ጥቅሞቻቸው መከበር እንደ ጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል፣ ይላሉ የፖለቲካ ተንታኙ አብዱራህማን ሰይድ። አሁኑ አሰላለፍ ያለው የዓለም አስተላለፉ እንደ የቀዝቃዛው ጦርነት አሰላለፍ የአይዲዮሎጂ አሰላለፍ አይደለም። ሊብራልና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ። የአሁኑ ግን የጥቅም ነው። ሲምፕል እንትን ነው ጥቅም ነው። ማነው ነው ማለት እንትን ኢኮኖሚያ ጥቅም ሊያገኝ የሚችለው። ቻይናዎች ኮሚኒስት ይሁኑ አይሁኑ አይገባቸውም፣ ዋናው ጥቅማቸው ነው። ራሽያኖቹም እንደዛ፣ አሜሪካኖቹም እንደዛ፣ ሌሎቹም እንደዛ። በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውን በደንብ አድርገው ሊከላከሉለትና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው። አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ህዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም የጋራ ጥምረት። ለምሳሌ የአውሮፓ ህብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ ሀያ ሰባት ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል። የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንደዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው የሰላምና ደህነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ። አፍሪካ ሁል ጊዜ የሌላው ሀገር የሌላው ሀያል ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅርጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው። ልማቱን ብልጽግናውን እድገቱን ያስበው በዛ አሳቢ ነው። በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀሱው እና እኛ እንግዲህ ነቅተን ብሌም ሳና ሽፍት ጣት ሳንቀስር የኛ ችግር ምንድን ነው፣ እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት ያለን ትልቅ ጦር ሰፈር የሚገነቡ ሀይሎችንም ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እያሰፈረች ያለችው እና አትሊስት ለዛ ኃላፊነት በተሰማው መልኩ ከጎረቤት አገሮች ጋር መነጋገር ያስፈልጋል። ይህን ንብረቱ ሊያወራው ይገባል። ይህን ይጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ችግር እና ቅራኔ በተለይ ከኢትዮጵያ፣ ከጅቡቲ፣ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ ሆነው ጥቃት ሊፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትም ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው ቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኪዩሪቲ የባህር ላይ ውንብድናን፣ ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮች ይነሳሉ እና ይሄ ደግሞ የባህር በር ያላቸው እና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን ኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ የሚያስፈልጋል ብዬ አስባለሁ። ከቀንዱ ሀገራት በሕዝብ ብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁነኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደብ አልባነትን ካስከተለባት የ1983 ዓ ም የሥርዓተ መንግሥት ለውጥና የኤርትራ ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። በሌላ በኩል በቀይ ባር አካባቢ እየተፈጠሩ ባሉ አዲስ ጂኦፖለቲካዊ ለውጦችና የአፍሪካ ቀንድ አገራት ሊኖራቸው በሚችለው ሚና ላይ የምስራቅ አፍሪካ አገሮች የጋራ ልማት ትብብር ኢጋድ በቅርቡ በጅቡቲ ባካሄደው የመሪዎች ጉባኤ እንደመከረም ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። የመስታወት መሰናዷችን ይቀጥላል። በተከታዩ ዘገባችን ደግሞ ሌላ ወቅታዊ ሁኔታን የተመለከተ ማህበራዊ ጉዳይ እንዳሰሳለን። በክልላዊ ግጭቶች ከስጋት ያልወጣውን የኢትዮጵያ ቱሪዝም ይመለከታል። በክልላዊ ግጭቶች ከስጋት ያልወጣው የኢትዮጵያ ቱሪዝም የግብር እፎይታንና መንግስታዊ ማበረታቻዎችን እንደሚሻ ተገለጸ። የኮቪድ-19 ወረርሽኝን ጫና ተቋቁሞ በማገገም ላይ የነበረው የኢትዮጵያ ቱሪዝም ዘርፍ መነሻውን በትግራይ ክልል አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነትና በየአካባቢው በሚፈጠሩ ግጭቶችና አለመረጋጋቶች ይብሱን እየቀጨጨ እንዳለ የመስኩ ባለሙያዎች ይናገራሉ። በጥቅምት ወር መጨረሻ በደቡብ አፍሪካ ፕሪቶሪያ ላይ የተደረሰው በዘላቂነት ተኩስ የማቆም የሰላም ስምምነት መጠነኛ ተስፋና መነቃቃት ሲፈጥር የክልል ልዩ ኃይሎችን ዳግም አደረጃጀት መንስኤ ካደረገው ተቃውሞ ጋር ተያይዞ ሰሞኑን በአማራ ክልል የተስፋፋው ግጭት በአንጻሩ የዘርፉን ተዋንያን ዳግም በስጋት ላይ ጥሏል። ግጭቶቹ ያስከተሏቸው የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ ለመረጋጋት ባደቀቀው የቱሪዝሙ ዘርፍ ከኮቪድ-19 የዝግ ወቅት አንስቶ አንዳችን ማበረታቻም ሆነ የግብር እፎይታ እንዳላገኙ አስጎብኚ ድርጅቶች ይናገራሉ። የዘርፉ ባለሙያዎች በበኩላቸው ብዙ የቱሪዝም አገልግሎት ሰጪዎች ድርጅቶቻቸውን እየዘጉ ባሉበት በዚህ የቀቢፀ ተስፋ ሁኔታ መንግስት ይበልጥ ሊጎዳ የሚችል የግብር መመሪያና ሕጎችን ከማውጣት መታቀብ እንደሚገባውም ይናገራሉ። ደረጃ ደስታ በጉዳዩ ላይ ተከታዩን ዘገባ አሰናድቷል። በኢትዮጵያ በስፋት ወደሚታወቁት የቱሪስት መስህቦች የሚደረገው ጉዞ የስጋት ምንጭ ከሆነ ዓመታት ተቆጥረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ አስቀድሞ በነበሩ የመጨረሻ ዓመታት በወቅቱ ገዢ ፓርቲ ላይ ሲካሄዱ በነበሩ ተቃውሞዎች በተለይ ከአዲስ አበባ ውጪ የሚደረጉ ጉዞዎችን በማስጠንቀቂያ ስር እንዲውሉ አስገድዶ ነበር። ለዓለም አቀፍ ጎብኚዎች የሚሰጡ የጉዞ ማስጠንቀቂያዎችም የጎብኚዎች ቁጥር እንዲቀንስ አድርጎ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ የመጀመሪያው ዓመት ለብዙዎቹ በታያቸው ተስፋ በውጭ አገር የሚኖሩ ትውልደ ኢትዮጵያውያን ፊታቸውን ወደ አገራቸው እንዲመልሱ መነሳሳት ፈጥሯል። በቱሪዝም መስክ የተሰማሩ ባለሙያዎች፣ ግለሰቦችና ባለሀብቶች የተሻለ ጊዜ እንደመጣላቸው የገለጹ ሀሴት ሲያደርጉ ቆይተዋል። ሆኖም ብዙም ሳይቆይ ዓለምን ያዳረሰው የኮቪድ-19 ወረርሽኝ በአገሪቱ የቱሪዝም ተስፋ ላይ ክቡድ ጫና አሳርፎበታል። ከወረርሽኙም ሳያገግም ለሁለት ዓመታት በተካሄደው የሰሜን ኢትዮጵያው ጦርነት በተለያዩ አካባቢዎች የተከሰቱ ግጭቶችና አለመረጋጋቶች የበለጠ ደቆሱት። የኢትዮጵያ አስጎብኚ ድርጅቶች ማህበር ፕሬዝደንት ወይዘሮ አንድነት ፈለቀ እነዚህ ሁሉ የቱሪዝም ማነቆዎች ከባድ ጫናዎችን እያሳረፉ በማለፍ ላይ ቢሆኑም ፕሪቶሪያ ላይ ከተደረገው ስምምነት በኋላ የተስፋ ጭላንጭል እንደነበር ይናገራሉ። እንደገና አሁን ደግሞ አንዳንድ ቦታ በተነሳው በተለይ በአማራ ክልል በተነሳው የጸጥታ ችግር እንደገና ስጋት ላይ ይወድቀናል። ያው የጀመረው በኮቪድ ነው፣ መጀመሪያ የተቀሳቀሰው በኮቪድ ነው። ከዛ በኋላ ጦርነቱ ተደገመ። ከኮቪዱ የበለጠ ያው እንደምታውቀው ሌሎች ሀገሮችም ከኮቪዱ በኋላ ከበራ አድርገዋል ነው ተመልሰው ወደ ስራ ብዙዎቹ በፊት ወደነበሩበት ሁሉ ተመልሰዋል። ሶ ይበልጡኑ የኛን የጎዳን ጦርነቱ ነው። ምክንያቱም ከጦርነት ጋር ተያይዞ አብዛኛው ቦታዎች በውጭ በኤምባሲዎች የጉዞ ክልከላ አለባቸው። ሶ የጉዞ ክልከላ እያለ ብዙ የውጭ ሀገር ያሉ የቱር ኦፕሬተሮች ኢትዮጵያን እንደ መዳረሻ መሸጥ አይችሉ ምክንያቱም የኢንሹራንስ ሽፋን ስለማያገኙ በዚህ ምክንያት እስካሁን ድረስ አላገገመም። ግን አሁንም አሁን የሚታየው የፀጥታ ችግሮች ከተስተካከሉ በጣም ቶሎ የሚመለሳል ብለን ተስፋ እናደርጋለን። የኮቪድ አስራ ዘጠኝ ወረርሽኝ ኢትዮጵያ ከቱሪዝም ዘርፍ ታገኝ ከነበረው ሰባ ሁለት በመቶውን ማለትም ሶስት ቢሊዮን ዶላር እንዳሳጣት የዓለም አቀፍ ቱሪዝም ፋሲሊቴሽን ዲሬክተር አቶ ቴድሮስ ደርበው ልክ የዛሬ ዓመት ናሴ ወር ላይ ለዓለም ሰራተኞች ድርጅት ድምፅ ለተሰኘ ድርጅት እንደተናገሩ በድረገጹ ላይ አስፍረዋል። ከአንድ ወር በፊት ደግሞ በኢትዮጵያ የቱሪዝም ዘርፍ ወቅት ሁኔታ ላይ ከግሉ ዘርፍ ጋር ምክክር ያደረጉት በቱሪዝም ሚኒስቴር የመዳረሻና የመሰረተ ልማት ማስፋፊያ ዘርፍ ሚኒስቴር ደኤታ አቶ ስለሺ ግርማ ላለፉት አመታት የቱሪዝም ዘርፉን ሲፈትነው የቆየው የኮቪድ-19 ወረርሽኝ ዓለም አቀፍ ጫና ከሞላ ጎደል ቀንሷል ብለው ነበር። የሰሜን ኢትዮጵያው ጦርነት በሰላም ስምምነት መቋጨቱም በዘርፉ ላይ ለመወያየት ትክክለኛ ጊዜ እንዲሆን የማድረጉን ተስፋ አመላክተው ነበር። ዳሩ ግን የአስጎብኚ ድርጅት ማህበር ፕሬዝዳንቷን ጨምሮ በትራንስፖርትና በሆቴል ዘርፍ የተሰማሩ ባለሀብቶች የውጭ ሀገራት መንግስታት በየጊዜው ለዜጎቻቸው ያወጧቸው የጉዞ ክልከላዎች ጥቂት የማይባሉ ጎብኚዎች መዳረሻቸውን ወደ ኢትዮጵያ እንዳያደርጉ እንቅፋት እንደፈጠሩ ይወቅሳሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ የሚጓዙ ወይም ለመጓዝ ያሰቡ መንገደኞችን አስቀድሞ የሚያማክር የጉዞ ማሳሰቢያ እንደ ኤሮፓ አቆጣጠር ሐምሌ 31 ቀን 2023 አውጥቷል። የእንግሊዝ መንግስትም በበኩሉ እንደ ኤሮፓ አቆጣጠር ነሐሴ 7 ቀን 2023 ዳግም ባወጣው መመሪያ ዜጎቹ ወደ መላው ትግራይ፣ አማራና ጋምቤላ ክልሎች እንዳይጓዙ ያስጠነቅቃል። መላ መተከልን ጨምሮ ወደ ኦሮሚያ ክልል ምዕራብ አካባቢዎች የሚደረጉ ጉዞዎችን ይከለክላል። የእንግሊዝ መንግስት በተለይ እንደ ኤሮፓ አቆጣጠር ነሐሴ 7 2023 ባወጣው የጉዞ ማሳሰቢያ ወደ አማራው ክልል ከሚደረጉ ሁሉም የጉዞ አይነቶች ዜጎች እንዲታቀቡ አሳስበዋል። በኦሮሚያ ክልል የትዋላይት አስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ይታየው ታሪኩ የቱሪዝም ሴክተር የሰሜን ኢትዮጵያው ጦርነት በሰላም ስምምነት ከተቋጨ በኋላ መነቃቃት አሳይቶ እንደነበር ይገልጻሉ። ይሁን እንጂ ከአማራ ክልል የግጭቶች መስፋፋት ጋር ተያይዞ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የጉዞ እቅዶቻቸውን አስመዝግበው የነበሩ ቱሪስቶች እስኪ አቆዩት ያዛድርጉት ማለት እንደጀመሩ ይናገራሉ። የውጭ ሀገር ቱሪስቶችም የኒጀርስም እነዚህ በተለያየ አገልግሎትን የመጡትም በስልጠና ለትምህርት የመጡትም የውጭ ሀገር እንግዶች እግሮ መንገዳቸውን ሀገሪቷን የመጎብኘት እንትናቸው ሰፊ ነበር። ሰሜኑ ጦርነት በሰላም ተጠናቀቆዲ

ኮልዶን ሶልዶን የሚሉ ቴክስቶች ዌብሳይት ላይ ሪዘርቬሽኖች ኮልዶን ሆኑ ሁኔታዎች አሉ። የኢትዮጵያን ቱሪዝም ዘርፍ የገመገመው ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለዘርፉ መዳከም በርካታ ተያያዥ ምክንያቶችን አትቷል። ከኒህም መነሻውን በትግራይ ክልል አድርጎ በአማራና በአፋር የተደረገውን ጦርነት በዋናነት ሲያነሳ በተለያዩ ጊዜያት በሌሎች አካባቢዎች የተነሱ ግጭቶችንና መንግስት ለግጭቶቹ የሰጣቸውን ምላሾች አውስተዋል። በግጭቶቹ ሳቢያ የመሰረተ ልማት ውድመቶች፣ የሰዎች መፈናቀል እንዲሁም የማህበረ ፖለቲካ አለመረጋጋት መፈጠሩን አመልክተዋል። አሁንም በተስፋፋው ግጭት ልዩ ልዩ አገራት የጉዞ ማሳሰቢያዎችን ማውጣት እንደጀመሩ የጠቀሰው ተቋሙ ይህም ቱሪስት ወደ ኢትዮጵያ የሚያደርገው ጉዞ አላስፈላጊ በማድረግ የኢንዱስትሪውን ማገገም አዝጋሚ ሊያደርገው እንደሚችል ስጋቱን አመላክቷል። የቱሪዝም ክፍለ ኢኮኖሚው ሲቀዛቀዝ ለአጠቃላይ ኢኮኖሚው ማሽቆልቆል አስተዋጽኦ እንደሚያደርግም አይኤምኤፍ በግምገማው አክሎ አስገንዝበዋል። ይህም ሆኖ መንግስት የኢትዮጵያን ቱሪዝም ለማነቃቃት ብርቱ ጥረት ማድረጉን ለውጥ በተባለው ያለፉት አራት ዓመታት በተለይ በኦሮሚያ ክልል አዲስ የቱሪዝም መዳረሻዎችን በማስፋት በርካታ ስራዎች እንደሰራ በክልሉ የተዋላይ ታስጎብኝና የጉዞ ወኪል ዋና ስራ አስኪያጅ አቶ ይታየው ታሪኩ ይገልጻሉ። ዶክተር አብይ ወደ ስልጣን ተመጡ ቱሪዝምን ኢኮኖሚ ፒላር ይዞት ትኩረት ተሰጥቶት ቢሰራው ያው ያለው የኮቪድ አስራ ዘጠኝ ተጽዕኖና ነገራችን ለውጥ ላይ ስላለች ከለውጡ ጋር ተያይዞ ያሉ የሰላም ሁኔታዎች በተወሰነ መልኩ እንቅፋቶች የመሆን ሁኔታ ነው ያለው። ግን ከነበሩ መቁራር መዳረሻዎች በጣም ብዙ አዳዲስ መዳረሻዎች በመሰራት ኢቪኒፍ አዲስ አበባ ላይ ሚሾርቱ ላይ ኮይሻ፣ ጎርጎራ፣ አያን የመንጠራቸው ትልልቅ እንጦጦ የአጭር ቀን የግማሽ ሰዓት የአንድ ቀን ሲቲ ቱር የነበሩ ቦታዎች ሁሉ የሁለት ቀን ሶስት ቀን ፓኬጅ ተደርጎ ለሀገር ውስጥም ቱሪዝም ትልቅ መነቃቃት የፈጠረ ማህበረሰቡም ሀገሩን እንዲጎበኝ ትልቅ መነቃቃቶችን የፈጠረ ነው። አሁን ባለው ሁኔታ የውጭ አውሮፓ፣ አሜሪካ ቱሪስቶች ባለው ሁኔታ ቁጥራቸው ከስካዛ ነው። በዛ በቀር የአፍሪካ እንዲሁም ደግሞ የሀገር ውስጥ ቱሪዝሙ ኃይሌ መነቃቃት እየታየበትና ሰዎች ሀገራቸውን ለመጎብኘት ሀገራቸውን ለማወቅ አካባቢያቸውን ለማወቅ ትልቅ መነሳሳቶች የተፈጠሩበት ትልቅ ጊዜ ነው። ቱሪዝም ትኩረት አግኝቷል። እንደ ፖሊሲ ብዙ አደረጃጀት ላይ ተፈጥረዋል። እንደ ኦሮሚያ ባህልና ቱሪዝም ትልቅ ስራ እየሰሩ ነው። እንደ ኦሮሚያ የቱሪዝም ኮሚሽን ብዙ የማነቃቃት ስራዎችን እየሰሩ ነው። በተለይ እንደ ቢሾፍቱ ደግሞ አዲስ አበባ ባላት ጥቀት ቅርበት ላይ መገኘት፣ ሰላማዊ እንቅስቃሴ ያለባት ህብረ ብሔራዊ ከተማ እንደመሆኗ ጥሩ የሴኩሪቲ ሁኔታ አየር ኃይሉ ቅርበት መገኘቱ የተለያዩ ሰባት ሐይቆች መኖራቸው ነው። እነዚህ ሐይቆች ላይ ደግሞ ሞደርን የሆኑ ሪዞርቶች ከመገንባታቸው ጋር ተይዞ ጥሩ ቱሪዝም እንቅስቃሴ በተለይ በቢሾፍቱ ላይ ያለ በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት፣ የሳይንስ እና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው የኢትዮጵያ ሰሜን ተራሮች ብሔራዊ ፓርክ ነው። የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ከብሔራዊ ፓርኩ ጋር የተያያዘ ኑሮ የመሠረቱ በርካታ የደባርቅ አካባቢ ነዋሪዎች በአሁኑ ወቅት መቸገራቸውን ገልጸዋል። ቱሪዝም ከኢኮኖሚያዊ ፋይዳ ባሻገር በአገር ገጽታ ግንባታም ላይ በሚጫወተው ሚና የአያሌ ሰዎችን ሕይወት በተጽዕኖ ውስጥ እንደሚከት ያብራራሉ። ብዙ ነው። አሁን የቱሪዝም ተጠቃሚ ሲባል እንግዲህ በቀጥታ ዳይሬክት የሚጠቀሙት የጋይድ ቁጥር፣ የምግብ አብሳይ ቁጥር፣ የስካውት ቁጥር፣ የበቅሎ ጫኝ ምናምን የሚባሉትን። ቱሪዝም በባህሪው መልቲፕሌየር ኢፌክት ነው ያለው እንደሚታወቀው። መልቲፕሌየር ኢፌክቱ ኃይለኛ ነው። ያ ማለቱን ማለት ነው። በጣም ገንዘቡ ሰርኩሌትድ ነው የሚያደርገው። ካሮት ከሚያቀርብ እንቁላል ከሚያቀርብ ዶሮ ከሚያቀርብ ጀምሮ እስከ ጎመን የሚያቀርበው አርሶ አደርም ጭምር ተጠቃሚ ነው የሚሆነው። ቱሪዝም በሚኖር ጊዜ ያው መልቲፕሌየር ፌት የሚባለው ይሄ ነው። ሰርኩሌት ያደርጋል የቱሪዝም ቢዝነስ እና ሁሉንም ነው የሚያነካካው፣ ሁሉንም ነው የሚጠቅመው። ያው ቱሪዝም በሚሞት ጊዜ ደግሞ ብዙ ነገሮች ይበላሻሉ። ለምሳሌ የሆቴል ቅጥረኞች ቱሪዝም በመኖሩ ነው ሆቴል የሚኖረው። ሆቴል ሲኖር የሆቴል አስተናጋጆች ይኖራሉ። የሆቴል አስተናጋጆች ደግሞ በስራቸው ቤተሰብ ይኖራል የሚቀልቡት እና ቱሪዝም ወደ ኋላ ሲል ሲጎዳ ብዙ ነገር ነው የሚጎዳው። እንደ ሀገር ያው የገጽታ ግንባታው ምኑ ምኑ እንዳለው ሆኖ ግን ኢኮኖሚካሊም ቢሆን ከፍተኛ ናት ነው ያለው እንግዲህ ምናልባት የሀገራችን አሁን ከዚህም ከዚያም የሚታየው ጸጥታም ሆነ ሌላ ችግሮች ቢረጋጉና ሰላም ቢሆን በሚቀጥለው ዓመት ምናልባት የቱሪዝም እንቅስቃሴው እንግዲህ ከመስከረም ጥቅምት አካባቢ ጀምሮ ያገግማል የሚል እምነት ነው ያለን እንግዲህ በኢትዮጵያ በቱሪስት አስጎብኝነት የሚሰሩ ከ2ሺህ በላይ ድርጅቶች መኖራቸውን መንግስት ይገልጻል። 278 አባል ድርጅቶችን በስሩ ያቀፈው የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዝደንት ወይዘሮ አንድነት በቱሪዝሙ መቀዛቀዝ ከአስጎብኚ ድርጅቶች ሰላሳ በመቶዎቹ አገልግሎታቸውን እንዳቋረጡ ለአሜሪካ ድምፅ ተናግረዋል። ሁሉም ሊባል በሚችል መልኩ የሰራተኞቻቸውን ቁጥር እንደቀነሱ የቀድሞ ፕሬዚዳንቷ ገልጸዋል። በዚህም አብዛኞቹ ተጎጂዎች ወጣቶች እንደሆኑ ጠቅሰው የደረሰውን ጉዳት እንደሚከተለው ያብራራሉ። ምን መሰለ፣ ቱሪዝም በጣም ሰፊ እሴት ሰንሰለት ያለው ዘርፍ ነው። በጣም ለብዙ ሰዎች በቀጥታ በተዘዋዋሪ የስራ ድል ይፈጠር እና ይፈጠረ ዘርፍ ነው። ትራንስፖርት አቅራቢ ያሉ በዚህ ውስጥ የስቦዛቃ አቅራቢዎች አሉ። ጀልባ አለ፣ ጋይድ አለ፣ ስካውት አለ፣ ሆቴሎች አሉ። መዳረሻ ላይ ያሉ የአካባቢ አስጎብኚዎች አሉ። በጣም ብዙ በቃ በጣም ብዙ ሰዎች በዚህ ውስጥ በቀጥታም በተዘዋዋሪም በኢኮኖሚ ይጠቀማሉ። ስለዚህ ቱሪዝም ሲቀርብ በተለይ ከአዲስ አበባ ውጪ መዳረሻዎች ላይ አንዳንድ ቦታዎች አሁን እንደ ላሊበላ አይነት ቦታ ብትወስድ፣ እንደ ሰሜን ተራራ ብትወስድ፣ እንደ ባሌ አይነት ቦታ ብትወስድ በጣም ብዙ ሰዎች በተለይ ወጣቶች ቱሪዝም ዘርፍ ላይ በስራ ተሰማርተው ነበረ። ሰ ቱሪዝም አብሮ ይቆማል። አዲስ አበባ ላይ ምትል በዋናነት እንግዳ ከውጭ ነው ሀገር አስተዋውቆ ፓኬጆች ሸጦ ለየሁሉም ስራ የሚበት ነው አስጎብኝ ድርጅቱ ነው ይሄ ሲቆም በዚህ በዚህ በተለያየ ምክንያት ቱሪዝሙ ሲቆም አዲስ አበባ ላይ ያሉት አስጎብኝ ድርጅቶች ይጎዳሉ። ሰራተኛ በጣም ብዙ ድርጅታቸውን የዘጉ አሉ፣ ሰራተኛ የበተኑ አሉ፣ ዘርፍ የቀየሩ አሉ። ጉዳቱ እጅግ በጣም ብዙ ነው፣ ሰፊ ነው። ቱሪዝሙ ብዙዎችን ተስፋ ባስቆረጠ አዳጋች ሁኔታ ውስጥ ባለበት በአሁኑ ጊዜ መንግስት የቱሪዝም አገልግሎት ሰጪ ድርጅቶችን ይበልጥ ሊጎዳ የሚችል የግብር መመሪያና ሕጎችን ከማውጣት መታቀብ እንደሚገባው ያነጋገርናቸው የዘርፉ ባለሙያዎች ይናገራሉ። ጥያቄውን ያነሳንላቸው የቀድሞ የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት ልክ ነው። ምንድነው አዲስ ግብር ሳይሆን ገና አልጸደቀም። ከተጨማሪ ሴት ታክስ ጋር በረዥም ጊዜ የቆየ ቅሬታ አለ፣ ቅራኔ አለ። በዋናነት ያው እኛ ታክስ አለመክፈል ያው አንከፍልም አደለም። ጥያቄያችን በሁለት መንገድ አንደኛ ተወዳዳሪነት ላይ እኩል ተወዳዳሪነትን የሚያስችል ሁኔታ መሬት ላይ ስለሌለ፣ ማለት ህግ በማስከበር ረገድ መሬት ላይ ብዙ የተሰራ ነገር ስለሌለ በህጋዊ መንገድ የሚሰሩት ኦፕሬተሮችን ወይም ማስጎብኚዎችን ከውድድር ውጭ ስለሚያረግ መንግስት ሁሉንም በዚህ በኛ ዘርፍ ውስጥ አገልግሎት የሚሰጡትን ሁሉ የባት ተጠቀመ፣ ዜባት ተመዝጋቢ አድርጎ ህጋዊ ደረሰኝ እስክናገኝ ድረስ እኛ ተጨማሪ እሴት ታክስ ከሙሉ ከፓኬጅ ከምናስከፍለው ገንዘብ ምን ሂሳብ አንክፈል የሚል ጥያቄ ለረዥም ዓመት ስንከራከርበት ነበረን። አሁን ላይ ግን በዋናነት ጊዜውን ያማከለ መፍትሄ እንዲሰጠው ነው። ቱሪዝሙ ገና ሪከበር አላረገም ሴክተሩ። ብዙ ሀገሮች አሁን ኢቭን ከኮቪድ በኋላ እንደገና ቱሪዝሙን ለመመለስ ብዙ ነገር አድርገዋል። ኖ ከታክስ ኤግዛምት አድርገዋል፣ ብዙ ነገር ቀንሰዋል። የመዳረሻ ይኖ ሁሉንም አስተባብረው፣ ሁሉንም አገልግሎት ሰጪዎች ወይም ባለድርሻ አካላት አስተባብረው ዋጋቸውን ተወዳዳሪ አድርገዋል። ስለዚህ እኛም ከኮቪድ ከጦርነቱ በኋላ ብዙ አይነት ጉዳት ደርሶብናል። የኢሜጅ ነው የገጽታ ጉዳት። ስለዚህ ይህን ሁሉ አልፈን ኢትዮጵያን መርጦ አንድ ቱሪስት እንዲመጣ ቢያንስ በዋጋ ተወዳዳሪ ማድረግ አለብን። ስለዚህ ኤኒ ታይም ሴክተሩ በማንኛውም ሰዓት ሴክተሩ ሲነሳ ከሙሉ ወይንም ተጨማሪ ታክስ መጣል ይቻላል። ለአሁን ግን ዘርፉ ስላላገገመ መንግስት በልዩ ሁኔታ የባት ቴክኒካል ትርጓሚውን ብቻ ማስተርጎሙ መተግበሩን ብቻ ሳይሆን በልዩ ሁኔታ ሰክተሩ ያለበትን ነው እውነታ በመረዳት ልዩ መፍትሄ እንዲሰጠን ይጠየቅ ነው። ስለዚህ አዲስ የወጣ ሳይሆን ገና አዲስ ሊወጣ የቀረበ ረቂቅ ነው እና ረቂቁም የቆየ የነበረ ነው የሚ እሱ ላይ በደንብ ቢያብራሩልኝ ማለት ነው። ኢስቴት ታክስ አዋጅ ሊሻሻል የመጀመሪያው ድራፍት ወጥቷል። ሶ እኛም ለረዥም ጊዜ ስንጠይቅ የነበረው ጥያቄ አዲሱ ማሻሻያው ላይ ተካቶ ይወጣል ተብሎም ያው ቃል ተገብቶልን ስለነበር እሱ እየጠበቅን ነው። ሶ ከዛ በኋላ ግን ከመንግስት ጋር ብዙ ተነጋግረናል። በጣም ብዙ ውይይቶች አድርገናል። የዋናው የመጨረሻው የታክስ ህግ ከመውጣቱ በፊት ይስተካከላል ብለን በተስፋ እየጠበቅን ነው። ስ በመሰረታዊ ሀሳቡ ላይ ተስማምተናል። ቢያንስ ለጊዜው ዘርፉ እስኪያገግም ድረስ ኢትዮጵያን እንደ መዳረሻ ውድ ከሚያደረጉ ተጨማሪ ታክሶች ለማስቀረት ታክሶችን ለማስቀረት የጋራ መግባባት ላይ ደርሰናል ከመንግስት ጋር። ውጤቱን እንግዲህ የምናየው በኋላ ነው ሲወጣ ነው እስካሁን ጣዮት ምልክት አለ ለመውጣቱ ወ ለመውጣቱ ስለእናንተ ጥያቄያችሁ ስለመካተት አለመካተት ያያችሁት የተመለከታችሁት ነገር አለ? አዎ፣ አንተ ያነበብከው እንግዲህ የመጀመሪያው ድራፍት ነው። እዛ ድራፍት ላይ ይካተታል ብለን ጠብቀን ነበረ። ይካተታል ብለን ነበረ። ዋናው አትሊስት ድራፍት ስለወጣ እንደገና ለመነጋገር እድል ሰጥቶናል። ስለዚህ ከሚመለከታቸው የመንግስት አካላት ጋር የእኛን ቅሬታችንንም ለሴክተሩ ላይ ያለበትን ሁኔታ እኛም ደግሞ እንደ ግል ዘርፍ ምን መሆን አለበት የሚለውን አስተያየት ሰጥተን እኛ በተረዳ ነው ልክ ተረድተውናል ብለን የምናስበው እንግዲህ፣ እኛ የተረዳ ነው እኔ ባረግነው ነው ውይይት የችግሩ መጠንና ያለንበትን ሁኔታ ተግባብተናል ብለን ነው የምናስበው። ሰው እንዳልኩ እንግዲህ ውጤቱን የምናየው በኋላ እንትኑ ሲሻሻል ሲበጣ ነው ፋይናል ድራፍት ፋይናል ህጉ ሲመጣ አቶ ይታየውም በተለይ ከኮቪድ-19 ወረርሽኝ የዝግ ወቅት አንስቶ ትልቅ ጉዳዮች የደረሰባቸው የቱሪዝም አገልግሎት ሰጪ ድርጅቶች አንዳች ማበረታቻም ሆነ የግብር እፎይታ አለማግኘታቸውን ያስረዳሉ። ግን ያሉ እንደ ባለሙያ ተግዳሮቶች ብዙ ተግዳሮቶች ይኖራሉ። ደጎም ሲቀንስ በተለይ በኮቪድ ሰዓት ግድቦች ያለባቸው ማራዘኒያ ቶሎ አለማግኘት መነሻቸው ገና ጀማሪ የሆኑ ጋይዶች፣ አሶሲሽኖች በጣ ተስፋ በመቁረጥ ቱሪስቱም የሀገር ውስጥ ቱሪዝም በተወሰነ መልኩ መራራቅ አንድ መኪና ውስጥ የሚሰ መሆን ሰው የተሰብሰበው መጓዝ ያልነበረበት ሁኔታ ስለነበረ ብዙ የቱሪስት መስህቦች በዝዋይ ባሌ፣ ዲንፎ የመሳሰሉ ቦታዎች ላይ ያሉ ጓይዶች፣ አለሙዎች ከዛገርት ተስፋ በመቁረጥ በመውጣት

አውሮፓ፣ አሜሪካ ብዙ ሀገር በተለይ ሰላሙ ያለው ሁኔታ ከተስተካከለ ለቱሪዝም እንደ ጭስ አልባ ኢንዱስትሪነትም በቡናና ሰሪቶሉ ትልቅ የውጭ ምንዛሪ ያስገባትን እንችል ነው የሚለን ተስፋ እናደርጋለን። በተለይ ኦሮሚያ ደግሞ ሰፊ ክልል ነው። ሰፊ ሀብት አለው። ብዙ ብሔረሰቦችን የብሔረሰቦች ነው። ብዙ ካልቸር፣ ብዙ ሃይማኖቶች ያሉበት ነው። ሰላም ሁኔታ ከተስተካከለ ትልቅ ስራዎችም ኢንፍራስትራክቸሩ ቆቆሟላ

የኢትዮጵያን ቱሪዝም ኢንዱስትሪ አሁን ካለበት ጉዳት እንዲያገግም ማህበራቸው ከመንግስት ጋር ተባብሮ ለመስራት እየመከረ እንደሆነ የኢትዮጵያ ቱርስ ኦፕሬተርስ ማህበር የቀድሞ ፕሬዚደንት ወይዘሮ አንድነት አመልክተዋል። ለመሆኑ ማህበሩ ዘርፉ ለገባበት ችግር የሚያቀርበው የመፍትሄ ሀሳብ ምንድን ነው? የመጀመሪያው ነገር አፍኩር ሰላም ማስፈን ነው ነው በአብዛኛው የሀገሪቷ ክፍል ቱሪዝም ያለ ሰላም አይሰራም በተሻለ መጠን የቱሪስቶችን የጎብኚዎችን በአጠቃላይ የህብረተሰቡን ሰላም ማስጠበቅ ነው፣ መጀመሪያ ደረጃ ኦፍኮርስ የምንጠይቀው። ይሄ እንዳለ ሆኖ ይሄ ደግሞ እስኪቻል ድረስ ቢያንስ የተቀናጀ የተቀናጀ የመረጃ መሰብሰብ ሰላማዊ ቦታዎችን ለይቶ ሌላም ሀገሮች እንደሚያደርጉ ብዙ ሀገሮች አሉ። በአስቸጋሪ ሁኔታ ውስጥ ቱሪዝም የሚሰሩ ቢያንስ ሰላማዊ የሆኑትን ቦታዎቻችንን ለይተን ሙሉ ሀገሪቷ ችግር ውስጥ ነው፣ ሙሉ ሀገሪቷ በቃ ወደ ማይጎበኝ አይነት ኢሜጅ እንዳይሰጥ አትሊስት ሰላማዊ የሆኑ ቦታዎቻችንን ለይተን ፕሮሞት ብናረግ የገጽታ ግንባታ ብንሰራ ሁለተኛ፣ ቅድም ያልኩ ከዋጋ ምን አርጋ ነ አሁን ረዥም ጊዜ ተዘግቶ የነበረ ሴክተር ስለነበረ አሁን ትንሽ ተስፋ ሲመጣና ብቅ ብቅ ሲል በጣም ብዙ የዋጋ መጨመሮች አሉ። እነዚህን መቆጣጠር፣ በተደጋጋሚ የሚኖሩ መሬት ላይ ያሉት ለውጦች እየተከታተሉ ለውጭ የተለያዩ ለሴክተሩ ኢምፓክት ላላቸው ድርጅቶች አሳወቅ የጉዞ ክልከላዎችን ራሱ እየተከታተልን፣ ምክንያቱም አንዳንዱ የተጋነነ ነው፣ አንዳንዱ እውነታ የሌለው አለ፣ አንዳንዱ ደግሞ እውነት በእውነት ተመርክዞ የሚወጣ የጉዞ ክልከላ አለ። እነዚህን ሁሉ በደንብ እያጣሩ ትክክል ያለሆነውን ለማስተካከል ተመሳሳይ የሆኑ መግለጫዎችን ማውጣት፣ በአጠቃላይ የክራይሲስ ማኔጅመንት የምንለው አይነት ቲም ያስፈልገናል በሚል ተስማምተን እንደውም አሁን በቅርብ እንደ አንድ ታስክ ፎርስ አይነት ለማቋቋም ፐብሊክ ፕራይቬት ዳያሎግ ላይም ጠይቀናል። ሚኒስቴር መስሪያ ቤቱን ተቀብሎታል። አንድ ላይ በጋራ ለመስራት እቅር ተይዟል። ማህበራችን አዲስ ከሚመጣው ቦርድ ጋር በዋናነት በቅድሚያ የምንሰራቸው ነገሮች መካከል አንዱ ይሄ ይመስለኛል የሚሆነው። ከጦርነቱ በኋላ ታሪካዊቷን አክሱም የሚጎበኝ አንድም ቱሪስት አለመኖሩ ተገለጸ በሚል ርዕስ በጦርነቱ እጅግ የተጎዳውንና በተመሳሳይ ችግር ውስጥ የሚገኘውን የትግራይ ክልልን የቱሪዝም ችግሮች የቃኘ አንድ ዘገባ በቅርቡ ማስደመጣችን ይታወሳል። በወቅቱ የቱሪዝም ሚኒስቴር ሚኒስትር ደኤታ አቶ ስለሺ ግርማ ለአሜሪካ ድምፅ በሰጡት ማብራሪያ በኢትዮጵያ በኮቪድ-19 እና በጦርነቱ ምክንያት የጎብኚዎች ቁጥር ቀንሶ መቆየቱንና በትግራይ ክልል የቱሪዝም መስህቦች ያሉበትን ሁኔታና የአገልግሎት ሰጪ ተቋማትን ዝግጁነት ለማወቅ ዳሰሳ እንደተካሄደ ተናግረዋል። የጉዞ ክልከላ ያደረጉ አገራት እገዳቸውን እንዲያነሱ ሚኒስቴር መስሪያ ቤታቸው እየተነጋገረ እንደሆነም ሚኒስትር ደኤታው አስታውቀዋል። ከኮቪድ-19 ወረርሽኝ በኋላ ግዙፍ ጦርነትና አካባቢያዊ ግጭቶች ከአንዱ የችግር ቀንበር ወደ ሌላ ቀንበር ያዛወሩት የኢትዮጵያ ቱሪዝም አሁንም ገና ብዙ ችግሮች እንደተጋረጡበት ይታያል። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ሲተላለፍ የቆየው የሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እያመሰገንኩ አንጋፋው ድምፃዊ ቴዎድሮስ ታደሰ በመዋደዳችን እያለ በሚጫወተው ሙዚቃ እሰናበታለሁ። ሰላም በደናደሩ ለመዋደዳችን ስንቶን ችግር አየ።